ዲደብሊው አካዳሚ ልምዱን ካካፈለባቸው አንዱ ሐሰተኛ ዜና እንዴት ማወቅ እንደሚቻል ነበረም። ሚስተር ክሪስቲን ዎን የዲደብሊው አካዳሚ ኃላፊ ናቸው። ተቋማቸው በዓለም አቀፍ የፕሬስ ነፃነት ቀን የነበረውን ሚና አስመልክተን ጠይቀናቸው ተከታይን ብለውናል። ዲደብሊው አካዳሚ ላለፉት 50 ዓመታት ለመገናኛ ብዙሃን ነፃነትና ለመናገር ነፃነት ሲሟገት ነበረም። እዚህ የዓለም አቀፍ የፕሬስ ነፃነት ቀን ጉባኤ የተሳተፍንበት ምክንያት እንደ ዲ ደብሊው አካዳሚ እነዚህ ሁሉ ስለሚመለከቱንና እየሰራንበት ስለመጣንም ጭምር ነው። ባለፉት ጊዜያት ግለሰብ ጋዜጠኞችን ለመደገፍ ሞክረናል። የመገናኛ ብዙሃን ተቋማት እየደገፍን ነው። መንግስታትንም የሚዲያ ተቋማዊ ለውጥ ለማድረግ ሲፈልጉ ድጋፍ ለማድረግ ሞክረናል። ከተለያዩ ማህበረሰቦችም ጋር አብረን እንሰራለን። የመገናኛ ብዙሃን እንዴት በኃላፊነት ስሜት መጠቀም እንዳለባቸው፣ ሐሰተኛ ዜና ከእውነተኛው እንዴት መለየት እንደሚገባቸውና በሌሎች ጉዳዮች ላይ ድጋፍ ስናደርግ ነበረ። በመሆኑም ነው በዚህ የፕሬስ ነፃነት ቀን ንቁ ተሳታፊ የሆንነው የኮንፈረንሱ ርዕሶች ደግሞ እኛ እየሰራናቸው ከመጣን ተግባራት የሚመሳሰሉ ስለሆነ በተለይ ሐሰተኛ ዜና እንዴት ማወቅ እንደሚቻል በዲደብሊው አካዳሚ በተግባር ተደግፎ የተሰጠው ትምህርት የብዙዎችን ቀልብ የሳበ ነበረም። ስለዚህ ጉዳይ ሚስተር ክሪስቲን ጠይቀናቸው ተከታይን ብሎናል። እንደ ዲደብሊው አካዳሚ ሐሰተኛ መረጃ እንዴት መለየት እንደሚቻል ልምዳችን ያቀረብንበት ክፍለ ጊዜ ነበረም። ለምሳሌ ከአስር ዓመታት በፊት አንድ ህፃን በግጭት ተገድለዋል እንበል ግጭት የማባባስ ዝንባሌ ያላቸው ሰዎች ይህን ፎቶ ተጠቅመው ትላንት በአገራችን የተፈጸመ ነው ብለው ይለጥፉታል። ይህ ስሜትንና ጥላቻን ለመቀስቀስ ሊያውሉት ይችላሉ። እኛ ልምዳችንን ያካፈል ነውም። ይህ በቀላሉ እውነት እንደሆነና እንዳልሆነ እንዴት መለየት እንዳለብን ነው። everyone really um, you can yourself identify if that is real or not የዲ ደብሊው አካዳሚ ኃላፊ ሚስተር ክሪስቲን በትላንትናው ዕለትም በተለይ ዲሞክራሲ በማጎልበትና በምርጫ ጊዜ ጋዜጠኞች የተለያዩ አማራጮችን በማሳየት ያላቸውን ሚና በኒልሰን ማንዴላ አዳራሽ ተገኝተው ለታዳሚውን ልምዳቸውን አካፍሏል። በተለይ በምርጫ ጊዜ እሱ ሰይጣን ነው፣ እኔ ትክክለኛ ነኝ በሚሉ ዋልታረገጥ ምልክታዎች ድርድር እንዲኖርና ሕዝቡ አማራጮች እንዲቀርቡለት የጋዜጠኛው ሚና ከፍተኛ እንደሆነ አክለው ተናግሯል። ለዲ ደብልዩ ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም